እንደምን አምሽታችሁልኛል! የተከበራችሁ አድማጮቼ፣ በከፍተኛ ጉጉት ሲጠበቅ የቆየው የቦስተን ማራቶን አሁን ከጥቂት ሰዓታት በፊት ተጠናቋል። ኬንያውያን በሁለቱም ጾታዎች ድል ተቀዳጅተዋል። የወንዶቹን ጄፍሪ ኪሩይ፣ የሴቶቹን ኤድና ኪፕላጋት ናቸው ያሸነፉት። ዝርዝሩን ይዘናል። ሌሎች ዜናዎችም አሉን። አብራችሁን ቆዩ። በዛሬው 121ኛው የቦስተን ማራቶን ዐሥር ሀገሮችን የሚወክሉ 44 ዝነኛ አትሌቶች ተሳትፈዋል። አዘጋጆቹ እንደ ገለጹት በማራቶን የዓለምን ክብረ ወሰን የያዘው ኬንያዊው ዴኒስ ኪሚቶና በሴቶቹም በዓለም ሁለት የሻምፒዮናዋ ኬንያዊት ኤድና ኪፕላጋት በዋናነት ይጠቀሳሉ። አንደኛ ለወጣው ሯጭ 150 ሺህ ዶላር ሽልማት መዘጋጀቱንም የውድድሩ አዘጋጆች ገልጸዋል። ዛሬ በሴቶቹ ድል የተቀዳጀችው ኤድና ኪፕላጋት የ32 ዓመት ዕድሜ ያላት ስትሆን ሁለት ያከታትላ የዓለም ማራቶን አሸንፋለች። በ2011 ዴጉ፣ በ2013 ሞስኩ መሆኑ ነው። ከዚያ በኋላ በሌሎች ስድስት ማራቶኖች ሮጣ በሦስቱ ፖዲየሙ ላይ ቆማለች። በቅርቡም ባለፈው ጥቅምት በሺካጎ ማራቶን በሁለተኝነት ተሸልማለች። ዛሬ ቀንቷታል። ኤድና በሴቶቹ ከኢትዮጵያ ተሳታፊዎች ብዙ ነሽ ዳባ አጸደ ባይሳና ሩት አጋ ሦስቱም አልሆነላቸውም። በወንዶቹ ያሸንፋል ተብሎ ቅድሚያ ግምት የተሰጠው የሰላሳ ሁለት ዓመቱ ዴኒስ ኪሚቶ የማራቶን የዓለም ሬኮርድን በ2014 በርሊን ላይ ሰብሯል 202257 በማስመዝገብ እንደነበር ይታወሳል ከዚያ ወዲህ ግን ደረጃውን ለመጠበቅ ብዙ ታግሎ አልተሳካለትም በ2015 ና 16 መካከል አራት ጊዜ ሞክሮ የቤጂንጉን የዓለም አትሌቲክ ሻምፒዮና ውድድር ጨምሮ ማለቴ ነው አራቴ ሞክሮ ሁለቱን እንዲያውም መጨረስ ሳይችል ቀርቶ አቋርጦ ወጥቷል በ2015 ለንደን ላይ በ2055 በሦስተኝነት አጠናቋል ዛሬ ለድል የበቃው ጄፍሪ ኪሩይ ግን ባለፈው ዓመት በአምስተርዳም ማራቶን ከማሸነፉ በቀር ብዙም ታዋቂ አይደለም 20627 ያኔ ያስመዘገበው ሰዓትም በ11ኛ ደረጃ ላይ ያስቀምጠዋል ከእርሱ በፊት በ2014 በርሊን ላይ የዓለም ሬኮርድ የተሰበረው በዴኒስ ኪሚቶ 20257 እንደ ተጠበቀ ነው ዛሬ ግን ባለድሉ ኪሩ And Galen Rupp is going to savor the final few meters as he turns around to check to make sure no one's close. ሌላም የማራቶን ዜና አለን። በትላንቱ የናጋው ጃፓን ማራቶን በወንዶቹ የአስተናጋጀው ሀገር አትሌቶች የበላይነቱን ይዘዋል። ታይጋ ኢቶ በ21439 አንደኛ ሲሆን የሞንጎሊያው ሴሮድ ባት ኦቺር ሁለተኛ ወጥቷል። ከዚያ በኋላ እስከ አምስተኛ ያለውን ስፍራ በሙሉ ተከታትለው በመግባት ያሸነፉት የጃፓን ሯጮች ናቸው። በሴቶቹ ሬቸል ጄሙታይ ሙታጋ ከኬንያ አንደኛ፣ ፋምቱ ኢቲቻ ከኢትዮጵያ ሁለተኛ፣ ሚሪያም ዋንጋሩ ከኬንያ ሦስተኛ ሆነዋል። በየቦታው በሚካሄዱ የማራቶን ውድድሮች በሁለቱም ጾታዎች በብዛት ሲያሸንፉ የሚታዩት የኬንያና የኢትዮጵያ አትሌቶች ናቸው። በእግር ኳሱም ተመሳሳይ ውጤት ቢገኝ ምን ነበረበት ሲሉ የሚጠይቁ ደግሞ በጣም ብዙ ናቸው። ለጊዜው ለዚህ መልስ የለንም። በአጠቃላይ በሳምንቱ ማብቂያ በኢትዮጵያና በአውሮፓ የተካሄዱ የፕሪሚየር ሊግ ግጥሚያ ውጤቶችን ግን የአዲስ አበባው ተባባሪ አዘጋጅ ገዛንጨው መስቀል አጠር ያለ ዘገባ አሰናድቷል። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። አስራ ስድስት ክለቦች የተሳተፉበት ያለው የሁለት ሺ ዘጠኝ የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ ሰባት ጨዋታዎች ቀርተውታል። ከአናት አራት ቡድኖች ሻምፒዮን ለመሆን ለዋንጫ ከግርጌ ደግሞ በተመሳሳይ አራት ቡድኖች ላለመውረድ ትክክራቸው ተሳስሞ ቀጥሏል። የሁለት ሺህ ዘጠኝን የኢትዮጵያ ፕሪሚየር ሊግ ዋንጫውን በድል ለማንሳት ከሚጠቀሱት ቡድኖች ሁለቱ የከተማ ተቀናቃኞች ቅዱስ ጊዮርጊስና ቡና ሲሆኑ እነሱም በተገናኙበት ጊዜ ከቡድኖቹም አልሸነፍ ባይነት ባሻገር ደጋፊዎቻቸውን የሚያፋጥጣል በአንደኛው ዙር ኢትዮጵያ ቡና አንድ ለባዶ ያሸነፈ ሲሆን ከትናንት በስቲያ ቅዳሜ ያደረጉትን የሁለተኛ ዙር ጨዋታ አንድ ለአንድ ተለያይተዋል። ኢትዮጵያ ቡና በኤኮ ፌቨር ባስኮር ጠላት ግሩም ግብ እየመራ ለእረፍት የወጡ ሲሆን ከእረፍት መልስ ጊዮርጊስ በሳላድን ሲሄድ የፍጹም ቅጣታቸ ሆነው በዚሁ ውጤት ጨዋታው ተጠናቋል። ሌሎች ጨዋታዎችም ተካሄደዋል። ቅዱስ ጊዮርጊስ እና ደደቢት በኩል አርባ ነጥብ በጎል ተበላልጠው መሪነቱን አልለቀቁም። የጊዮርጊስ በአምስት ጎል ብልጫ ቀዳሚ ያደርገዋል። ሲዳማ ቡና በሰላሳ ዘጠኝ የኢትዮጵያ ቡና በሰላሳ ስድስት ነጥብ ሶስተኛና አራተኛ ደረጃ ላይ ተቀምጠዋል። ኮከብ ጎል አግቢነቱንም የደደቢቱ ጌታነህ ከበደ በአስራ ስምንት ጎል ይመራል። የጊዮርጊስ ሳላዲን ሰይድ እና የኤሌክትሪኩ ፍጹም ጎረ ማርያም በእኩል አስራ አንድ ጎል በሁለተኝነት ተከትለዋል። ወደ አውሮፓ ስንሸጋገር በእንግሊዝ ፕሪሚየር ሊግ መሪው ቼልሲ በማንቸስተር ዩናይትድ ሁለት ለባዶ ተሸንፏል። ራሽፎርድ እና ሄሬራ ለማንቸስተር ዩናይትድ ጎሎችን አግብተዋል። ቶተንሃም ሆትስፖር ቦርንማውዝን በሰፊ የግብ ልዩነት ማለት ባራት ዜሮ የረታበት ከሳምንቱ ብዙ ጎል የተቆጠረበት ጨዋታ ነው። ማንቸስተር ሲቲ ሳውዝሀምፕተንን ሶስት ለባዶ፣ ዋትፎርድ ስዋንሲ ሲቲን፣ ሊቨርፑል ዌስት ብሮም አልቤምን በተመሳሳይ አንድ ለባዶ አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ዛሬ ምሽት አራት ሰዓት ላይ አርሴናል ከሚድልስብራው ይጫወታሉ። የደረጃ ሰንጠረዥን ቼልሲ ሰባ አምስት ነጥብ መሪነቱን እንደያዘ ሲሆን ቶተንሃም በሰባ አንድ ሊቨርፑል እና ማንቸስተር ሲቲ በስልሳ ስድስት እና በስልሳ አራት ነጥብ ከሁለተኛ እስከ አራተኛ ያለውን ደረጃ ይዘዋል። ኮከብ ጎል አግቢነቱን የኤቨርተኑ ሩማዶ ሉካኩ በሀያ ሶስት ጎል ይመራል። አመሰግናለሁ ሰለሞን። በእኔ በኩል ያለው ይኸው ነው። በመጨረሻም ቢስክሌት የሁለት ሺህ አስራ ሰባት ቱር ኤሪትሪያ የቢስክሌት ግልቢያ ውድድር ባሳለፍነው ቅዳሜ ተጀምሯል። በዚህ ውድድር የኤርትራ፣ የሩዋንዳ፣ የሱዳንና የደቡብ አፍሪካ ብሔራዊ ቲሞች ይሳተፋሉ። ባይክ ኤድና አሞሬቪታ ድርጅቶችም ተካፍለዋል። አዘጋጆች እንደ ገለጹት 113 ኪሎ ሜትር የሚሸፍነው የመጀመሪያው ዙር ከፎሮ እስከ ጊንዳ ያለው ሲሆን፣ ከዚያም በምጽዋ አካባቢ ይካሄዳል። ውድድሩ ለስምንት ቀናት ይቆያል። የመጀመሪያውን ደረጃ ፒር ፖል ፊካራ ከባይክ ኤድ አሸንፏል። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክሌነኝ ሰላም ደና ቆዩ።